የ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት በአፋር ክልል ሰመራ ከተማ ጉብኝት አድርገዋል። ከህዝቡ ጋርም ውይይት አድርገዋል። በውይይቱ ላይ እንዲገኙ የክልሉ አስተዳደር የጋበዛቸው ሰዎች ጥያቄያችንን በሚገባ ሊያቀርቡልን የሚችሉ ስላልሆኑ ራሳችን ማቅረብ እንፈልጋለን ባሉ ወጣቶችና ፖሊሶች ጋር ግጭት ከአዳራሹ ውጭ ተፈጥሮ እንደነበር ያነጋገሯቸው ነዋሪ ገልጸውልናል። ብዙዎቹ ተደብድበዋል፣ ታስረዋል ተብለዋል። አንድ የክልሉ አስተዳደር ባለሥልጣን ግን ውይይቱ በተሳካ ሁኔታ ተጠናቆ ጠቅላይ ሚኒስትሩን ሸኝተናል፣ ደጁ ላይ ተከሰተ የተባለውን አላየሁም፣ አላውቅም ብለዋል። ቆንጅታዬ ዘገባውን ታቀርባለች። አስተዳደሩ በውይይቱ ላይ እንዲገኙ ከየቀበሌውና ከየከተማው የመረጣቸው ሰዎች ጥያቄዎቻችንን ጠንከር ባለ መንገድ ሊያቀርቡ የሚችሉ አይደሉም ያሉ ወጣቶች እንደሆኑ የገለጸልን ስሙ እንዲገለጽ ያልፈለገ ነዋሪ ነው። በውይይቱ ላይ እንደነበር የገለጸልን ነዋሪው ጠቅላይ ሚኒስትር አብይ አህመድ ለክልሉ ሕዝብና ለታሪኩ ያላቸውን አክብሮት ገልጸዋል። የቀረቡ ጥያቄዎችንም መፍትሔ እንደሚፈልጉላቸው ቃል ገብተዋል ብሎናል። ከአዳራሹ ውጭ ግን ፖሊሶች ወጣቶችን ደብድበዋል፣ አስረዋል፣ የተጎዱም አሉ ነው ያለ። እንግዲህ እንደሚታወቀው ዶክተር አብይ ወደ ጠቅላይ ሚኒስትርነት ከመጡ ወዲህ የተለያዩ ክልሎች ሄደዋል። የቀረው የአፋር ክልል ነበረ። ዛሬ ጠዋት የአፋር ክልል መጥቶ ነበር። ክልሉ ደግሞ ገያ አንዳንድ ቀበሌ ሶስት ሶስት ሰው እንዲመጣ አስደርጎ ተገኝተዋል። ብዙ ወጣቶች እሳቸው ባሉበት አዳራሽ ድምጻችን ማሰማት አለብን ብሎ ከፖሊስ ጋር የተጋጩ ወጣቶች አሉ። በጣም የተጎዱም አሉ። እስር ቤት ያሉም አለሁም ማለት አዳራሹ ውስጥ ገብተው ወይስ ውጪ? አዳራሹ ውስጥ መግባት አለብን ብሎ ክልሉ ልዩ ኃይልና ክልሉ ህዝባዊ ፖሊስ ጋር እና ምንድን ነው ጉዳት የደረሰባቸው የተደበደቡ ወጣቶች አሉ። ታፍሮ ላይ ክልሉ ፖሊስ ኮሚሽን ቅጥር ግቢ ውስጥ ጠብቆ ያሉ ልጆችም አሉ። የተለያዩ ጤና ጣቢያዎች ላይ ደግሞ ሕክምና እየተደረገላቸው ያሉ ወጣቶችም አሉ። ከይዘም ደግሞ ሕክምና ያልተደረገላቸው እዛው ፖሊስ ኮሚሽን ውስጥ የተጎዱም አሉ። ምን ያህል ወጣቶች ናቸው? ከሰላሳ እስከ አርባ ሁለት የሚሆኑ ወጣቶች እዛ ፖሊስ ቅጥር ግቢ ውስጥ ናቸው ኮሚሽን ቅጥር ግቢ ውስጥ ምንድን ነበር የምታቀው ነገር ካለ ምንድን ነበረ? እዛ ገብተን አቤቱታችንን፣ ጥያቄያችንን እናሰማለን ያሉት ወጣቶቹ ከቀበሌ እስከ ወረዳ፣ ከወረዳ እስከ ዞን፣ ከዞን እስከ ክልል ላይ ያለው የመልካም አስተዳደር ችግሮች በራሳችን አንደበት መግለጽ መቻል አለብን፣ ይህንን እድል መጠቀም አለብን ከሚለው የተነሳ ነው። ጠቅላይ ሚኒስትሩ ከተሰበሰበው ነዋሪ ጋር ባደረጉት ውይይት ምን ምን ጉዳዮች ተነስተዋል? ምንስ ነው ያሉት የስኳር ፕሮጀክት ምክንያት በማድረግ ከአካባቢያቸው የተፈናቀሉ የአፋር ሕዝብ መልሶ ማቋቋም አልተደረገልንም። አዋሽ ወንዝ ላይ የሚደፋው የፋብሪካ ዝቃጭ ምክንያት በአዋስ ተፋሰስ ስር ያሉ የአፋር ማህበረሰብ አዋሽን ወንዝ በሚጠጡበት ጊዜ ለተለያዩ በሽታ እየተዳረገ ስለሆነ ይህንን ደግሞ እንድታይላቸው የተጠየቁ ጥያቄዎች አሉ እና በድንበር አካባቢ ላይ ደግሞ በአማራም በኦሮሚያም በትግራይም በኩል የሚዋሰኑ አካባቢዎች ላይ የሚነሱ ግጭቶች እና የሰው ህይወት መጥፋት ይሄ ደግሞ እልባት እንዲያገኝ የሚለው ጥያቄዎች ተነስተዋል። አዳራሽ ውስጥ ነበርክ ወይስ ውጭ? ግጭቱ የነበረበትን ቦታ ማየት ችላሃል? እኔ በዛን ሰዓት አዳራሽ ውስጥ ነበርኩ ከተሳሳቢዎች ጋር ከአዳራሽ ክቡር ጠቅላይ ሚኒስትር የተጠየቁት ጥያቄ መልስ ሰጥቶ በምንወጣበት ሰዓት ላይ ግን ውጭ ላይ ብዙ የምናውቃቸው ልጆች ተደብድቦ እስር ቤት እንደገቡ አሁንም ደግሞ እንዳልተመለሱ እንደዛ አይነት ሁኔታ ነው ያገኘሁት። ስለዚህ ውስጥ ከነበርክ ጠቅላይ ሚኒስትሩ ምን ንግግር ነበር ያደረጉት? ምን አይነት ስሜት ስፈጠረ ንግግራቸው ጠቅላይ ሚኒስትሩ የአፋር ሕዝብ ከዚህ ቀደም ዳር ድንበሩን በማስጠበቅና ኢትዮጵያዊነትን ጠብቆ የነበረ ሕዝብ እንደመሆኑ ለዘመናት የቆየ የአፋር ሕዝብ ታሪክ እንደመሆኑ ቱርኮችን፣ ግብጾችን ከዚህ ዳር ድንበር የመለሰ ሕዝብ ነውና ለወደፊትም ደግሞ በኢትዮጵያዊነት የሚኮራ ሕዝብ እንደመሆኑ ልማትም በኩል ጠንክሮ መስራት እንዳለበትና ያለው ችግሮች ደግሞ ለወደፊት ብር እንደሚያስተካክል ነው የናገረን። መፍትሄዎች እንደሚደረጉ ቃል ገቡ። መፍትሄ የሚያሻቸው ነገሮች መፍትሄ እንደሚሰጥና በተለይ የአዋሽ ወንዝ የሚያመጣው ከፍተኛ ችግር ላይ ግን በባለሙያዎች እና በአዋሽ ተፋሰስ ባለስልጣን አለ ያን እናት በሚመለከተው አካል ጋር ሆኖ እልባት እንደሚሰጥና፣ ድንበር በኩል የሚነሱ ግጭቶች በተመለከተ ደግሞ ከእያንዳንዱ ክልል በሂደት እንደሚሰጣ ቃል ገብተው ነው የሄዱት። የክልሉ ፕሬዚደንት ጽህፈት ቤት ኃላፊ አቶ መሐመድ ሁሴን ተከስቷል የተባለውን ግጭት አላየሁም፣ እስካሁንም የሰማሁት ነገር የለም ብለውናል። እንግዲህ እኛ ህዝቡን ሊወክሉ የሚችሉ ወጣቶች፣ ሴቶች፣ የአገር ሽማግሌዎች፣ የሃይማኖት አባቶች እንዲሁም ታዋቂ ሰዎች ነው የመጡት። ጠቅላይ ሚኒስትሩ የሚቀበሉ ተቀብሎ ሌላውንም ደግሞ አዳራሽ ላይ መግባት ያለበት ሰው በሙሉ ገብቶ በፕሮግራማችን መሰረት ነው የሄድነው። ውጭ ላይ እንዴት ነበር የሚለው ነገር አዳራሽ ውስጥ ነበርኩኝ። ከአዳራሽ እንደወጣን ያለ ምንም ችግር ወደ ጠቅላይ ሚኒስትሩ ሽኝት ነው የገባ ነው እና ውጭ ላይ የተለየ ጥያቄ ያላቸው ሰዎች በእኛ በኩል ያየነው ነገር የለም። በዚህ በኩል የሚሰጣቸው መረጃ ያለኝ እኔ ጋር እየደረሰ መረጃም ስለሌለኝ ማለት ነው። አዳራሽ ላይ በነበረው ሁኔታ ግን የተሳካ ነበር። መልካም ውጭ የነበረው ሁኔታ እኛ ጋር የደረሰ መረጃ ለስ አዳራሽ ውስጥ ነበርኩኝ። ስንወጣ ነው ይሄንን ሁኔታ ያየሁት። ከወጣቶቹ መካከል እማቃቸው አሉ፣ ታከሙ ያሉ ያልታከሙ፣ የታሰሩም አሉ እስር ቤት ያሉ እያሉኝ ነው እንግዲህ ያነጋገራችሁ ሰዎች፣ ያየሁት ነገር ካለ የታዩ እነሱ ነው የሚያውቁት። እንደ ክልል መንግስት ግን በዚህ ደረጃ ላይ እኛ ግጭት የተፈጠረበት ምንም ሰላማዊ ነበር፣ ሰመራ ማለት ይቻላል።